ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የጸረ ጥላቻ ንግግርና የጠመንጃ ባለቤትነት ሕጎች በፓርላማ ይሁንታ ተቸራቸው። ኩዊንስላንድ ውስጥ ሕይወቱ አልፎ የተገኘችው ካናዳዊት ቱሪስት ምናልባትም በዲንጎ ተጠቅታ ይሆናል የሚል ስጋ ተሰድረዋል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ በአውስትራሊያ ታሪክ ውስጥ ብርቱ የሆነ የጸረ ጥላቻ ንግግርና የጠመንጃ ባለቤትነት ሕጎችን ማጽደቁን ይፋ አድርገዋል። ረቂቅ ድንጋጌው ትናንት ማክሰኞ ምሽት ላይ ለአስቸኳይ ስብሰባ በተሰየመው ፓርላማ ይሁንታ አግኝቶ ያለፈው በርካታ የሊበራል ፓርቲ አባላት ድጋፋቸውን ቸረውት ሲሆን በናሽናልስ ፓርቲ በኩል ግና የንግግር ነጻነትን ይጻራል በሚል ሳቢያ ይሁንታ ተነፍጎታል። አቶ አልቤኒዚ ምንም እንኳ ረቂቅ ድንጋጌዎቹ የመንግሥት ተሳቤ ሙሉ ለሙሉ ያላሟሉ ቢሆንም እድገት አሳይተዋል ሲሉ ተናግረዋል። ይህ በእንዲህ እንዳለም የናሽናልስ ፓርቲ የምክር ቤት አባላት ከቅንጅታቸው ሊብራል ፓርቲ ተነጥለው ተጻረው መቆማቸውን ተከትሎ የወደፊት አቋማቸው ላይ ለመምከር ታደመዋል። በቅንጅቱ የሁለቱ ፓርቲዎች ስምምነት መሠረት የፓርቲዎቹ የምክር ቤት አባላት በጋራ አቋም እንዲጸኑ ግድላል። ይሁንና የናሽናልስ ፓርቲ መሪ ዴቪድ ሊትል ፕራውድ ባወጡት መግለጫ ሁለቱ ፓርቲዎች ተነጣጥለው የድጋፍ የተቃውሞው ድምፅ መስጠታቸው የአመራር ልዩነቶችን አንጸባራቂ አይደሉም ብለዋል። ጋሪ ኩንስላንድ ሕይወቷ አልፎ አስከሬኗ የተገኘው ካናዳዊ ቱሪስት የ19 ዓመቷ ፓይፐር ጄምስ መሆኗ ተመለከተ። የፓይፐር አስክሬን የተገኘው በእንስሳት ተከቦ በመሆኑም ውሃ ውስጥ ሰጥማ ወይም በዲንጎ ተጠቅታ መሆን አለመሆኑን ለማረጋገጥ የአስክሬን ምርመራ እየተደረገ መሆኑም ተገልጧል። ፖሊስ እንዳመለከተው ከሆነ የሟቿ አስክሬን የተገኘው ማለዳ ላይ ለዋና ብላ ከወጣች አምሳ ደቂቃዎች በኋላ መሆኑን አስታውቋል። የፍሬዘር ባህር ዳርቻ ከንቲባ ጆርጅ ሲሞር እየተባባሰ የመጣውን የዲንጎ የሕፃናት ጥቃት ተከትሎ የአስክሬን ምርመራው የዲንጎ ጥቃትን ቢያመለክት ግራሞት እንደማይገባቸው ተናግረዋል። አያይዘውም ባለፉት ጥቂት ዓመታት ከአስከፊ ጉዳት ጋር የተያያዘ የበርካታ ጥቃቶች መጨመርን ተመልክተናል። በተለይም ሕፃናትን በተመለከተ በእጅጉ አሳሳቢ ነው በማለት ገልጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ የጋዛ ተኩስ አቆም ትግበራን በኃላፊነት የሚመለከተው የሰላም ቦርድ ዓለም አቀፋዊ ድጋፍ እንዳለው አመለከቱ። በዳቮስ የዓለም ምጣኔ ሀብት መድረክ ላይ ተገኝተው የሰላም ቦርዱን ተውጣጦሽ ሁሉን አቀፍ እንዲሆን የተወጠነ መሆኑንና በውሳኔ አስጣጥም ላይ ተሳታፊ እንዲሆን መታለሙን ተናግረዋል። በሌላ በኩል ግና አቶ ትራምፕ ለሰላም ቦርድ አባልነት ግብዣ የቀረበላቸው ሀገራት የሥራ ዘመን በሦስት ዓመታት የተወሰነና የቦርዱ እንቅስቃሴዎችን ለማገዝም እያንዳንዳቸው የቦርድ አባል ሀገራት አንድ ቢሊየን ዶላር መክፈል እንደሚጠበቅባቸው አሳስበዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ አውስትራሊያ ዶላር 14 ኢትዮጵያ ብር 42 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 57 ዩሮ ሳንቲም ይመነዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጥባይ ትንባያና አሰመልን። ሲድኒ ደመናማ ይሆናል። ዝቅተኛ 18፣ ከፍተኛ 26። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 20። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 21፣ ከፍተኛ 34። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 33። አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 27። ሆበርት ብራ ይሆናል። ዝቅተኛ 11 ከፍተኛ 18። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 26። ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 31። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጸረ ጥላቻ ንግግርና የጠመንጃ ባለቤትነት ሕጎች በፓርላማ ይሁንታ ተቸራቸው። ኩዊንስላንድ ውስጥ ሕይወቱ አልፎ የተገኘችው ካናዳዊት ቱሪስት ምናልባትም በዲንጎ ተጠቅታ ይሆናል የሚል ስጋ ተሰድሯል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።